the voice of America. በትግራይ ክልል የኮሮና ቫይረስን ወረርሽኝ ለመከላከል ተብሎ በወጣዎች እንዲዘጉ ተወስኖ የነበሩ አንዳንድ አገልግሎት ሰጪ ተቋማት ዳግም ይከፈቱ ዘንድ መወሰኑን በክልሉ የወረርሽኙ መከላከል ስራ አስተባባሪ ኃይል አስታውቋል። በክልሉ በሚገኝ አንድ ወረዳ ውስጥም የትራንስፖርት እንቅስቃሴ የተፈቀደ ሲሆን አብዛኛው የመንግስት ሰራተኞች ወደ ስራ ገበታቸውን እንዲመለሱም ተወስኗል። ውሳኔው ከነገ ቅዳሜ አንስቶ ተግባራዊ እንደሚሆን ምክትል ርዕሰ መስተዳደሩ ዶክተር ደብረጽዮን ገብረ ሚካኤል ናቸው በሰጡት ጋዜጣዊ መግለጫ ያስታወቁት ለዝርዝሩ ሙልጌታ አጽሃ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ትናንት ለተወሰኑ የክልሉ መገናኛ ብዙሀን በሰጡት መግለጫ በትግራይ አስቸኳይ ጊዜ አዋጅ በማወጅ ቫይረሱ ያለበት ሁኔታ ለማወቅ አስችሎናል ብለዋል። በተካሄደው የቤት ለቤት አሰሳ እንዲሁም የተጠረጠሩ ሰዎች ናሙና በመውሰድ በትግራይ እስካሁን በቫይረሱ የተያዘ ሰው እንደሌለ አውቀናል በማለት ተናግረዋል። ቫይረሱ ወረርሽኝ የመከላከያ ስራ ከፍተኛ ትኩረት ተደርጎ ይሰራል ብለዋል። ትግራይ ምህርቲ ግን ወደ ትግራይ የሚያስገቡ መስመሮች ጠንካራ ጥበቃ ማድረግ ያስፈልጋል። የውስጥ ጉዳይ ካሁን በኋላ ክትትል ነው የሚያስፈልገው። ትልቁ የሚመጣው አደጋ ከውጭ ነው። ስለዚህ እንደዚህ አይነት ያካሄድ ለውጥም እናደርጋለን። ካሁን በፊት ከውጭ የሚመጣ እንጠብቅ የሚል አቅጣጫ ቢኖረንም በክልሉ ውስጥም ከፍተኛ ስጋት ነበረን። እስካሁን በተሰራው ስራ ስኬታማ ብለን ነው የምናስቀምጠው። በተለያዩ መንገድ ቫይረሱ በክልሉ ገብቷል ወይ አልገባም ተብሎ የተፈጸመው ስራ ጥሩ ነው። ስለዚህ ከውጭ ለሚመጣ ትኩረት አድርገን ነው የምንሰራው ነው ያሉት። ቫይረሱ በትግራይ እስካሁን ባይገባም በቀጣይ ሊገባ የሚችልበት እድል ከፍተኛ በመሆኑ ጥንቃቄ ማድረግ ይገባል ብለዋል ዶክተር ደብረ ጽዮን። የንግድ ተቋማት በመዘጋታቸው ደግሞ የኑሮ ውድነት መታየቱ ገልጸዋል። ይህንንም ተከትሎ የተወሰኑ የንግድ ተቋማት እንዲከፈቱ የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት መወሰኑ ገልጸዋል። ዘግተን የነበርነው የንግድ አገልግሎት ተቋማት እንዲከፈቱ የወሰን ነው ቡናም የሚሸጥባቸው ካፍቴሪያዎች እንዲሁም ሰዎች ገዝተው ብቻ እንዲሄዱ ፈቅደን የነበር ነው። ጭማቂ ቤቶችም አገልግሎት እንዲሰጡ ተወስኗል። የወንዶችም ይሁን የሴቶች ጸጉር ስራም እንዲጀመር ተወስኗል ነው ያሉት። ሌላ ደግሞ ጠላ ቤቶች እንዲከፈቱ፣ ነገር ግን ሰዎች ገዝተው እንዲሄዱ እንጂ ተቀምጠው ሊጠቀሙ አልተፈቀደም። የመጠጦች አከፋፋይ ደግሞ በአሁኑ ጊዜ በመጋዘናቸው የያዙትን እንዲሸጡ ተፈቅዷል። ከቦታ ወደ ቦታ የሚደረግ ጉዞ ደግሞ በአንድ ወረዳ ውስጥ እንቅስቃሴ መፈቀዱ ምክትል ርዕሰ መስተዳድሩ አስታውቀዋል። በቀጣይ ክረምት የምርታማነትን ስራ እየተቃረበ በመሆኑ ስራውን ለማገዝ ታስቦ በወረዳ ውስጥ እንቅስቃሴ መፈቀዱ ነው ያብራሩት። የሚበዙ የመንግስት ሰራተኞች ደግሞ የጤና ችግር ካላቸው ውጭ ወደ መደበኛ ስራቸው እንዲመለሱ መወሰኑም ገልጸዋል። ዳግም ስራ እንዲጀምሩና መከላከያ እንዲጠቀሙና አካላዊ መራራቅ እንዲጠብቁ ዶክተር ደብረ ጽዮን አሳስበዋል። ማሻሻያ የተደረገላቸው ውሳኔዎች ከነገ ቅዳሜ ጀምሮ ተግባራዊ እንደሚሆን ምክትል ርዕሰ መስተዳድሩ አስታውቀዋል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቀለም